እግዚአብሔር ይመስገን። እግዚአብሔር አምላካችን ስለ ዝማሬዎቻችን የተመሰገነ ይሁን። በዚህ በዛሬው ዕለት መልእክታችን የመልእክቴን ርዕስ ያደረግኩት እዛው ማርቆስ 11 ላይ ከቁጥር 12 እስከ 14 እና ከ20 እስከ 26 ባሉት ክፍሎች ላይ ነው የሚሆነው እና እንደዚህ የሚል ርዕስ ሰጥቸዋለሁ። እምነትና ጸሎት የሚል ርዕስ ሰጥቸዋለሁ እና እንደምትመለከቱት የዚህ የህማማት ሰሞን ነው ጌታ ኢየሱስ ክርስቶስ ታላቁን የፋሲካ በዓል ኢየሩሳሌም ከተማ ሕዝቡ ሲያከብር በነበረበት ጊዜ እዛ ነበረ። ይሄ የመጨረሻው ፋሲካ ነው ለጌታ ለኢየሱስ ክርስቶስ የሚሆነው። ምናልባት ያው ከ33 ዓመት በኋላ ማለት ነው። እና ሕዝቡ ሁሉ ተሰብስቧል። በየአመቱ ወደ ሁለት ሚሊዮን ሰው ኢየሩሳሌም ከተማ ይሰበሰባል። ዘጠና በመቶ የሚሆኑ ሰዎች ወንዶች ናቸው። እና ለሰባት ቀን ነው በዓሉ የሚከናወነው አርብ ዕለት በዓሉ ይፈጸማል እና ያ የፋሲካ በዓል የሚባለው ነው ልክ እዛ ቀን ነው ጌታ ኢየሱስ ክርስቶስ የሚሰቀለው እና ይህንን ሁኔታ በነበረበት ጊዜ ነው አሁን በየቀኑ ያለውን ነገር እዚህ ጋ ማርቆስ ወንጌል ላይ ተዘርዝሮልን የምናገኘው ባለፈው ሳምንት እንዳያችሁት ጌታ ኢየሱስ ቤተ መቅደሱን ገብቶ አጸዳ። ቤተ መቅደሱን የነጋዴዎች፣ የሻጮች፣ የለዋጮች ቦታ አድርገውት ነበር። ጌታ ኢየሱስ ክርስቶስ ገብቶ ቤተ መቅደሱን አጸዳና ቤቴ፣ የእግዚአብሔር ቤት የጸሎት ቤት ነው የምትባለው ተብሎ ተጽፏል። ስለዚህ ቤቴ ለተቀደሰ ዓላማ መዋል አለበት የሚለውን ነገር እንደተናገረ የእኛንም ልብ እግዚአብሔር ቤቱ ለማድረግ ሊያጸዳው እንደሚፈልግ እና ጌታ እንዲያጸዳው ልባችንን መስጠት እንዳለብን እንደ ማሳሰቢያ ደምድሜ ነበር ያቆምኩት እና ቁጥር 12 እስከ ቁጥር 14 ድረስ እንደዚህ የሚል ቃል ታያላችሁ። በማግስቱም ከቢታንያ ሲወጡ ተራበ። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረም እና መጥቶ ከቅጠል በቀር ምንም አላገኘባትም። መልሶም ካሁን ጀምሮ ለዘላለም ማንም ካንቺ ፍሬ አይብላ አላት። ደቀ መዛሙርቱም ሰሙ ይላል። እንግዲህ ዛሬ የምንመለከተው ቃል በጣም ለክርስትና ሕይወታችን ጠቃሚ የሆነ ሀሳብ ያለበት ቃል ነው እና ብዙ ነጥቦችን እናያለን ቢያንስ ቢያንስ ስለ እምነትና ስለ ጸሎት መመልከት እንችላለን። እንደምታዩት ከሆሳአና በዓል በኋላ ለሶስተኛ ቀን ማለት ነው እሁድ መጥቷል ጌታ የሱስ ወደ ኢየሩሳሌም ሰኞ መጥቷል፣ ወደ ኢየሩሳሌም አሁን ማክሰኞ ጠዋት ወደ ኢየሩሳሌም እየሄደ ነው። ግን ሰኞ ማክሰኞ ጠዋት ሰኞ የሆነውን ነገር ሰኞ ጠዋት የሆነውን ነገር እና ማክሰኞ ጠዋት ሲመለሱ እንደገና ቁጥር 20 ላይ የሆነውን ነገር እዚህ ጋር እንመለከታለን እና ማክሰኞ ጠዋት ሲመለሱ ደቀ መዛሙርቱ ጌታ ኢየሱስ የረገማትን በለስ አዩ፣ እና ልክ ከተረገመች በኋላ እንደ ደረቀች ተመለከቱ። ጌታ ኢየሱስ ክርስቶስ በጣም የሚያስደንቅ ስራ ነው የሚሰራው። ደቀ መዛሙርቱ ተደንቀዋል። በቃል ከአንቺ ፍሬ ካሁን በኋላ አይብላ ያላት ነገር ኮምፕሊትሊ ደርቃ ደረቅ ሆና ማለት እንደ ደረቅ በአንድ ቀን ውስጥ በ24 ሰዓት ውስጥ ምናልባት ከ24 ሰዓት ባነሰ ጊዜ ውስጥ ደርቃ ነው የተገኘችው። እና በዚህ ጊዜ ነው ደቀ መዛሙርቱ አሁንም አሁንም የተጨመረ ትልቅ መረዳት ስለ ጌታ ኢየሱስ ክርስቶስ እየተገነዘቡ ያሉት የጌታ ማንነት የቃሉን ስልጣን፣ ኃይሉን ቁልጭ አድርጎ የሚያሳይ ነገር ነው። እናንተ ሁላችሁም ማድረግ ትችላላችሁ። አንድ እዚ እዚህ ምድር ላይ አሁን ከ1960ዎቹ ጀምሮ የመጣ አንድ በክርስቲያን ውስጥ የገባ የሰረጸ አንድ የስተት ትምህርት አለ ፌዝ ሙቭመንት የሚባል እና እነዚህ ሰዎች ምን ይላሉ? እኛ ትንንሽ አምላክ ስለሆነን የምንለው ነገር በሙሉ ይሆንልናል ይላሉ። እና ሞክረናቸዋል፣ አይተናቸዋል። ያሉት ነገር አንድም ሆኖ አይታወቅም። ጌታ ኢየሱስ ግን ያለው ነገር በሙሉ ይሆንለታል ያው እሱ አምላክ ስለሆነ ነው። እና ስልጣኑን ቁልጭ አድርጎ የሚያሳይ ነገር ነበረ። ኃይሉን ቁልጭ አድርጎ የሚያሳይ ነገር ነበረ። በእኛም ውስጥ እንዲህ አይነት ስራ ጌታ ኢየሱስ ክርስቶስ ይሰራል። እና ሐዋርያው ጴጥሮስ እዚህ ቁጥር 20 ላይ ስትመጡ፣ ማለዳ ሲያልፉ በለሲቱን ከስሯ ደርቃ አዩት። 24 ሰዓት ባልሞላ ጊዜ ጴጥሮስ ትዝ ብሎት መምህር ሆይ፣ እነሆ የረገምካት በለስ ደርቃለች አለው። እና ጌታ ኢየሱስ ክርስቶስ በጴጥሮስ ጥያቄ መሰረት ለደቀ መዛሙርቱ ደግሞ የሚከተሉት ለነበሩት ለእኛም ጭምር መሰረታዊ የሆነ ትምህርትን ሰጠበት። በዚህ ላይ ተመስርቶ እና በእነዚህ ክፍሎች ውስጥ ጌታ ኢየሱስ የተናገራቸውን ነገሮች ስናይ ሶስት አቅጣጫ ያለው ትምህርትን ማግኘት እንችላለን። አንደኛ፣ ስለ እምነት፣ ሁለተኛ፣ ስለ ጸሎት፣ ሶስተኛ፣ ስለ ይቅርታ። በጣም አስደናቂ ነገሮችን እናያለን። እነዚህ ሶስቱም አስፈላጊዎች ናቸው። እና እኔ አሁን የሆነ አንድ ርዕስ ሰጥቼ በአንድ ርዕስ ስር የተጠቃለለ ነገር አይደለም የምናገረው። ጀስት ኤክስፖዚተሪ ፕሪችንግ እንደሚሉት ቃሎቹን እያብራራሁ እያብራራሁ በንዑስ በንዑስ ርዕስ ስር እስከ ፍጻሜ እሄዳለሁኝ እና የመጀመሪያው የምናገርበት ሀሳቤ የበለሷ ዛፍ ትምህርት የሚል ነው። ተመልከቱ። ሰኞለት የተረገመችው በለስ ማክሰኞለት ደርቃ ነው የተገኘችው። ቁጥር 13 ምን ይላል ጌታ ኢየሱስ ክርስቶስ? በእርግጥ ቁጥር 12 ላይ ጠዋት ተራበ ይላል። የተራበበትም ምክንያት እኛ አናውቅም። አንዳንድ ሰዎች ሌሊት በጸሎት ሲተጋ አድሮ ነበረ እና ከዚህ የተነሳ ነው የተራበው። ማታ እንደሚገባም ተገቢ ምግብ አልተመገቡም ነበር ይሆናል የሚል አስተያየቶች ሰጥተዋል። እኔ እነዚህን አንዳቸውንም አስተያየቶች መቀበል አልችልም፣ ግን ቃሉን እንዳለ እቀበላለሁ። ጌታ ኢየሱስ ክርስቶስ ጠዋት ተራበ እና እንደ ተራበ እየወጡ ነው ወደ ኢየሩሳሌም። በለሲቷን አየ። በለሲቷ ጋር ሄዶ የበለስ ፍሬ ለቅሞ መብላት ነው ያማረው ረሃቡን ለማስታገስ። ግን ፍሬ አልነበረባትም። እዚህ የሉቃስ ወንጌል የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም ብሎ አስተያየት ሰጥቷል። ጥሩ አስተያየት ነው። ነገር ግን ይቺ በለስ እኔ የማስበው ነገር ፍሬ አልነበረባትም፣ ግን የቅጠሏ ብዛት፣ የቅጠሏ ልምላሜ፣ የቅጠሏ አይነት ፍሬ ያለባት አስመስሏት ነበር እና ከዚህ የተነሳ ነው ጌታ ኢየሱስ ክርስቶስ ሁሉን ያውቃል ግን አንዳች በለስ ይኖርባት ይሆን የሚል ጥበቃ ወይም ኤክስፔክቴሽን የነበረው ልክ ፍሬ እንደያዘች ሆና ተቀምጣ ስለነበረ ነው እና እንደሚታየው ቅጠል አለ ማለት በተለይ በለሲቱ በዛ ሰዓት የነበራት ቅጠል የብዙ ፍሬ ተስፋ አለ የሚል ነገርን የሚናገር ነው። ግን በለሲቱ ባዶ ተስፋ አስመሳይነት የምታሳይ ነበረች እና ይህንን ነገር ብዙ ሰዎች በተለያየ መንገድ ሲተረጉሙት ይታያል። እኔ የምስማማበት አንድ ሀሳብ አለ። የበለሲቱ ሁኔታ ጥልቅ ትምህርት የሚል እዚህ ጋ አንድ ነጥብ አስቀምጫለሁ። እና የበለሲቱ ሁኔታ አንድ ጥልቅ ትምህርት አለው ብዙ ተንታኞች እንደሚናገሩት እኔም እንደምስማማበት ምንድን ነው ትምህርቱ? እስራኤልን የወከለች አይነት አትክልት ሆና ነበር እዛ ቦታ ላይ የተቀመጠችው። አይሁዳውያንና እስራኤላውያን በዘመናትና በዓመታት ውስጥ እግዚአብሔርን እንዲያመልኩ እግዚአብሔርን እንዲከተሉ የተመረጡ ሕዝቦች ነበሩ እና እግዚአብሔር በጸጋውና በኃይሉ ከአብርሃም ጀምሮ የመረጣቸው እዛ ኢየሩሳሌምና እስራኤል አካባቢ የተከላቸው ሰዎች ነበሩ እና ከእስራኤላውያን የሚጠበቅ ነገር ነበረ በተለይ በዛ ሳምንት የፋሲካ ሳምንት ወደ ሁለት ሚሊዮን የሚሆን ሰው ተሰብስቧል ብያችኋሉ እና እነዚህ ሁሉ ሰዎች በአንድ ልብና በአንድ ሀሳብ የሰራዊቱን ጌታ እግዚአብሔርን በታሪካቸው አስደናቂ ነገር የሰራላቸውን እግዚአብሔርን ከግብፅ ያወጣቸውን እግዚአብሔርን ምሕረቱን ያሳያቸውን እግዚአብሔርን የኤርትራን ባህር የከፈለውን እግዚአብሔርን እነሱን ወክሎ ታላላቅና ድንቅ ተአምራት የሰራውን እግዚአብሔርን በእውነት እና በቅድስና ሊያመልኩት ይገባቸው ነበር ግን ሃይማኖታቸው ውጫዊ ነበረ። ውጭ ውጭውን ነው ሃይማኖታቸው። ሃይማኖታቸው ለይስሙላ ነበረ። ውስጣቸው ግን የበሰበሰ የሞተ ምንም ተስፋ የሌለው ውጫቸው፣ ልክ እንደ በለሲቷ ቅጠል የለመለመ ፍሬ ያለው የሚመስል ግን ሲጠጓቸው ባዶች እንደነበረው ነው የምንመለከተው እና ይሄ በቀጥታ የአይሁዳውያንና የእስራኤላውያን አጠቃላይ ሁኔታ ምልክት ነበር። አሁንም አሁንም የአንዳንድ ቤተ ክርስቲያኖች እውነተኛ ምልክት ነው። አንዳንድ ቤተ ክርስቲያኖች አሉ። ጌታ ኢየሱስ ክርስቶስ ራእይ ምዕራፍ ሁለት ላይ ስማለህ ነገር ግሞተሃል ብሎ የተናገረባቸው አይነት የሐሰት አስተማሪዎች የሞሉባቸው የእግዚአብሔርን እውነትና የእግዚአብሔርን ቸርነት ጥለው በሰዎች አመለካከትና አስተያየት እንዲሁም የሰዎችን አንዳንድ የቴሌቪዥን ፕሮግራም የቤታቸው መጠበቂያ እስከማድረግ ድረስ የዘቀጡ ሰዎች ያሉባት ቦታዎች ሞልተዋል። እንደዚህ ስማላቸው ግሞተዋል። ባዶ ናቸው። ቅጠል አላቸው ግን ሕይወት የላቸውም። ይህንን ሁሉ ነገር የምታሳይ ነገር እንደሆነች እንመለከታለን። እግዚአብሔር የሰጠውን የማዳንና የደህንነት መንገድ መሥዋዕቱና ፋሲካው ለምን በማን በኩል ተቀባይነት ሊኖረው እንደሚችል ያላገናዘቡ ውጫዊነት የሞላባቸው ባዶ ግብዞች እንደነበሩ ማየት ትችላላችሁ። ለዚህ ነው ቁጥር 14 ላይ ጌታ ኢየሱስ ክርስቶስ መልሶ ከአሁን ጀምሮ ለዘላለም ማንም ከአንቺ ፍሬ አይብላ ብሎ ተናገረ። ደቀ መዛሙርቱም ሰሙ ይላል። ይሄ ደቀ መዛሙርቱም ሰሙ የሚለው ነጥብ በጣም አስፈላጊ ነው። ምክንያቱም ነገ የሆነውን ነገር አይተው አሁን እዚ ጋ ቁጥር 20 ላይ ያለውን ጥያቄ እንዲጠይቁ አድርጓቸዋል። እና ጌታ ኢየሱስ ቁጥር 14 ላይ የሚናገረው ነገር የሚጠበቅብሽን ሆነሽ ስላልተገኘሽ እስራኤልንም ይላት አይሁዶችንም ይላቸው ወደፊት ሳይሆን ወደ ኋላ ስለሄዳችሁ፣ በባዶነት ስለተሞላችሁ፣ አምላካችሁን ስለረሳችሁ፣ ባዶ ቅጠል ባዶ ሆናችሁ ስለተገኛችሁ፣ ምንም መንፈሳዊ ፍሬና እውነት ሕይወት ስለሌለባችሁ፣ ትዕዛዙንና ፍርዱን ጥላችሁ በራሳችሁ አስተያየት ባዶነት ስለተመላለሳችሁ፣ ከአሁን ጀምሮ ምን አይገኝብሽ ፍሬ አይገኝብሽ ከዛን ጊዜ ጀምሮ እስራኤላውያን የእግዚአብሔርን አገልግሎት አገልግለው አያውቁም። አንዳንድ ቦታም እንደዚህ የሆኑ ሰዎች ሞልተዋል። እና እኔ እዚህ ጋ አንድ ነጥብ አስቀምጫለሁ። እስራኤል ሶስት አቅጣጫ ጠቀሜታ ይጠበቅባት ነበር። እግዚአብሔር ሶስት አቅጣጫ ያለው ጠቀሜታ ከእስራኤል ይጠብቅ ነበር። አንደኛው ለራሳቸው እውነተኛ ግንኙነት ከእግዚአብሔር ጋር እንዲኖራቸው እግዚአብሔር ይጠብቅ ነበር፣ ግን አልነበራቸው ሁለተኛ ለአገልግሎታቸው ጤናማነት በእግዚአብሔር ቃልና በእግዚአብሔር መገለጥ ውስጥ ስብስብ ብለው ክትት ብለው እግዚአብሔርን እያዩ መሄድ ነበረባቸው፣ ነገር ግን አላደረጉትም። ሶስተኛ እስራኤልን ራሱ በጂኦግራፊ እዛ ቦታ ላይ ሳስቀምጣት እግዚአብሔር ለመላው ዓለም ምልክትና ብርሃን እንድትሆን አድርጎ ነበር። በነገራችን ላይ መላው ዓለም በሙሉ መካከለኛው ምስራቅን የመመልከት ቴንዴንሲ አለው ከድሮ ጀምሮ። ስለዚህ እዛ ቦታ ላይ ለግብፃውያን፣ ለአፍሪካውያን፣ ለኤሽያውያን፣ ለዩሮፓውያን፣ ለሩቅ አካባቢ ላሉት ሁሉ ምልክት መሆን የነበረባቸው እስራኤላውያን ለአንድም ሰው ምልክትና ምስክር አልሆኑም ነበር ስለዚህ ስለዚህ ነበረ ጌታ ኢየሱስ ክርስቶስ ፍሬ አልተገኘብሽም እንደሚገባ እኔን አልወከልሽኝም ራስሽም ደግሞ ጤነኛ ህይወት የለሽም እና አገልግሎትሽ ደግሞ የተበላሸና የተሰነካከለ ነው። በፋሲካ ጊዜ እንኳን እኔ እዚህ መጥቼ የፋሲካን ዓላማና የፋሲካን እቅድ ልትገነዘቢ አልቻልሽም። ስለዚህ ከአሁን በኋላ ማንም ካንቺ ፍሬ አይብላ። መንፈሳዊ ፍሬ ካንቺ አይወጣም። ከቤተ ክርስቲያን ነው የሚወጣው። መንፈሳዊ ስብከት ካንቺ አይነሳም። ሰባኪዎች፣ አማኞች፣ እውነተኛ የእግዚአብሔር አገልጋዮች በፍጹም ብሎ ጌታ ኢየሱስ ክርስቶስ ሲናገር ታያላችሁ። እኔ እዚህ ጋር አንድ አስተያየት ሰጥቼ ወደሚቀጥለው ምዕራፍ ወደሚቀጥለው ነጥቤ እሻገራለሁ። የበለሷ ዛፍ ትምህርት እነዚህ እነዚህን ነገሮች ሁሉ የያዘ መሆኑን እንድናይና እኛ ራሳችንም እንድንጠነቀቅ እግዚአብሔር አምላካችን ይፈልጋል። ልክ እስራኤላውያን ራሳቸውን እንደጎዱት፣ ዛሬም ብዙ ሰዎች ራሳቸውን ይጎዳሉ ኃጢአትን በመውደድ በራሳቸው ሀሳብ ብቻ በመመራት ምክርን፣ ተግሳጽን በመጥላት ከእግዚአብሔር ቃል በመራቅ ራሳቸውን እየጎዱ እጅግ በጣም ብዙ ሰዎች ይገኛሉ። እኔ እንዳውም አንድ ትራክት ለመጻፍ በአንድ ጥቅስ ላይ እፈልጋለሁ። እዚ ጋ የጻፍኩት ጥቅስ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ ያለ ጥቅስ ነው። እንደዚህ የሚል ነው። በጣም ይገርመኛል ይህን ጥቅስ ሳስበው። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። የሚገርመኝ ይሄ ራሳቸውን ወጉ በብዙ ስቃይ የሚለው ቃል ነው። አንዳንዶች በራሳቸው አመለካከት፣ በራሳቸው አስተያየት፣ በራሳቸው ሀሳብ በውስጣቸው ከሚነሳ የኃጢአት ስሜትና ፍላጎት ከእግዚአብሔር መንገድ ርቀው ስለሚሄዱ ማንን ነው የሚወጉት? እግዚአብሔርም መውጋት አይችሉም፣ ሌላውንም ሰው መውጋት አይችሉም። በመጀመሪያና በቅድሚያ ማንን ነው የሚወጉት? ራሳቸውን ነው የሚወጉት። ራሳቸውን በብዙ ስቃይ ምን አደረጉ? ወጉ። እስራኤላውያን ልክ እንደዚህ ነው የሆኑት። ብዙ ሰዎች በዚህም ዘመን እየሆኑ ያሉት ራሳቸውን እየወጉ ነው። እና የበለሲቷ ዛፍ ትምህርት እነዚህን ነገሮች እንድናስተውል ይጠይቀናል። እግዚአብሔር አምላካችን ራሳችንን ከመውጋት ነፃ አውጥ ነጻ አውጥቶን ራሳችንን የምንወጋበትን ጩቤና ስለት ከእጃችን ላይ አስጥሎን ወደ እግዚአብሔር ሰብስቦን የእግዚአብሔር ምሕረትና ቸርነት የእግዚአብሔርን ፈውስ እንዲያሳየን መጸለይና መለመን እጃችን ላይ ያለውን የራሳችንን መውጊያ ጩቤ ኃጢአት እንዲያስረግፍልን መጸለይና ማሰብ ይገባናል። ሁለተኛ ነጥቤ የእምነት አስፈላጊነት አሁን ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ በተለይ ከጴጥሮስ ለቀረበለት ጥያቄ ቁጥር 21 ላይ እንደምታዩት ማለዳም ሲያልፉ ቁጥር 20 በለሲቱ ከስሯ ደርቃ አዩት። ሙሉ ለሙሉ ነው የደረቀችው። ቅጠሏ በሙሉ ያ አረንጓዴ የነበረው በአንድ ጊዜ ነው ነጭ ሆኖ ነው። ባለፈው ጊዜ ደብረ ብርሃን ሄጄ ነበር እና ደብረ ብርሃን ከመሄዴ ከአንድ ሳምንት በፊት በደብረ ብርሃን አካባቢ ውርጭ ጣለ ተብሎ የታወቀ ሳምንት ነበርና፣ በዛ በውርጭ አማካኝነት በጣም ብዙ ሰፋፊ ቅጣል ያላቸው ዕፅዋት በሙሉ ነጭ ሆነዋል፣ ደርቀዋል። የብዙ መቶ ቧንቧዎች ፈንድተዋል እና ልክ ያ ውርጭ እንኳን በ24 ሰዓት ውስጥ ኢፌክት በፕላንቶች ላይ ሲያመጣ አታዩትም እና ይሄ አስደናቂ ነው። ትናንትና ተረግማ ዛሬ ኮምፕሊትሊ ደረቅ ሆና ነው የተገኘችው እና ገርሟቸዋል ደቀ መዛሙርቱ። እና ጴጥሮስ እንደተለመደው ጥያቄ ጠየቀ ትዝ ብሎት፣ መምህር ሆይ እነሆ የረገምካት በለስ ደርቃለች አለው። ይህንን አጋጣሚ ተጠቅሞ ጌታ ኢየሱስ ክርስቶስ የደረቀችው በዚህና በዚህ ምክንያት ነው የሚል ትንተና ውስጥ አልገባም፣ ግን በቀጥታ የእኛ ሕይወት የሚያስፈልገውን ነገር የደቀ መዛሙርቱ ሕይወት የሚያስፈልገውን ነገር በመናገር ማስተማር ጀመረ። እንደዚህ ያለ ጌታ ኢየሱስ። ቁጥር 22 ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ። እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህንን ተራራ ተነቅለህ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ ይላችኋለሁ የጸለያችሁትንና የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁማል ብሎ ጌታ ተናገረ። አሁን ጌታ ኢየሱስ ክርስቶስ ስለ ጸሎትና ስለ እምነት ነው እየተናገረ ያለው፣ እና በተለይ አሁን የእምነትን አስፈላጊነት በደንብ በደንብ አስርጾ እየተናገረ ነው ያለው። እምነት በጣም አስፈላጊ ነገር ነው። ጌታ ኢየሱስ ክርስቶስ አይሁዳውያን ካሁን በኋላ በእግዚአብሔር የእምነት አገልግሎት ውስጥ ድርሻ እንደሌላቸው እንደማይኖራቸው ከነሱ የእምነት ፍሬ እንደማይወጣ ከተናገረ በኋላ የተናገረው ነገር ለነዚህ ለእስራኤላውያን፣ በእግዚአብሔር እመኑ። ሊትራሊ ስተረጉሙት እንደዚህ የሚል ቃል ነው ያለው የግሪኩ፣ በእግዚአብሔር እምነት ይኑራችሁ። እናንተ ራሳችሁ እምነት የሚባል ነገር ውስጣችሁ ይኑር። የእናንተ አንድ መሰረታዊ የኔ የምትሉት ነገር እምነት መኖር ይሁንላችሁ ብሎ ነው። እምነት ይኖርላችሁ ብሎ ነው ጌታ ኢየሱስ ክርስቶስ የተናገረው። እና እኔ እዚህ ጋ እምነት የሚለውን ነገር ለመናገር ስነሳ እምነት ምንድን ነው የሚለውን ሀሳብ ጥቂት ላስረዳችሁ ሞክራለሁ። በጣም ጠቃሚ ነገር ነው። እምነት ምን እንደሆነ መረዳት እና ማወቅ በጣም አስፈላጊ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ ለጠየቁት ጥያቄ ወደ ማብራራ ሳይሄድ እምነት በጣም አስፈላጊ እንደሆነ መናገር የጀመረው። በእግዚአብሔር እምነት ይሁንላችሁ፣ ይኑራችሁ ብሎ ሲል ጌታ ኢየሱስ ክርስቶስ እግዚአብሔርን ተመልከቱ፣ እግዚአብሔርን እዩ፣ እግዚአብሔርን ስሙ፣ ከእግዚአብሔር ጋር ጥልቅና እውነተኛ ህብረትን አድርጉ። በነገራችን ላይ ይሄ እግዚአብሔር የሚባለው የክርስቲያኖች አምላክ እንደ ሌሎች ሃይማኖቶች አምላክ አይደለም። የሌሎች ሃይማኖቶች አምላክ አምላኮቻቸውን ያገኟቸው ወይም ደግሞ አምላኮቻችን ናቸው ማለት የጀመሩት ከሰዎች አመለካከትና ከሰዎች አስተያየት የተነሳ ነው። ሰዎች ናቸው። እንጨቶችን፣ ድንጋዮችን ከሰማይ የተወረወሩ ድንጋዮችን ከሰማይ የመጡ ናቸው የሚባሉ ድንጋዮችን እና የተለያዩ ቅርጻ ቅርጾችን ሰባስበው ይሄ የዚህ አምላክ ነው ይሄ የዚህ አምላክ ነው ይሄ የሳተርን የሚባለው ፕላኔት አምላክ ነው ይሄ ደግሞ የፀሐይ አምላክ ነው እያሉ ያመልኩ ነበር። በነገራችን ላይ በእስራኤል አካባቢ የነበሩ ሰዎች የዝንብም አምላክ ነበራቸው በኤልዜቡብ የሚባል ዝም ብንኳን አምላካቸው እንዲሆን ያደረጉ ሰዎች ነበሩ። እና ይሄኛው የኛ አምላክ ግን በጣም የተለየ ነው። አንደኛ ራሱን ለሰዎች አምላክ መሆኑን የገለጠው ራሱ ነው። ሰዎች በሰዎች አመለካከትና ሀሳብ አይደለም። ለአብርሃም ተገለጠ። ለአዳምና ለሔዋን በኤደን ገነት ይገለጥ ነበር እና ለቅዱሳን በሙሉ ተገልጦ ራሱን የሚገልጥ እውነተኛና ዘላለማዊ ሕያው አምላክ ነው እና ጌታ ኢየሱስ የሚላቸው በዚህ ራሱን በሚገልጥ በዘላለማዊ በህያው ሁሉም በሚያውቅ በሁሉ ላይ ስልጣን ባለው በሱ ልባችሁ ይታመን፣ በሱ ላይ ልባችሁ ይረፍ፣ በሱ ላይ እምነት የሚባል ነገር ይኑራችሁ እያለ ነው እየነገራቸው ያለሁ። እና እኔ እዚጋ አንድ ማገናዘቢያ ለማስቀመጥ ሞክር ያለው ግን ያንን ከመናገር በፊት ከዛ በፊት ያለውን ሀሳብ እናገራለሁ። እምነት ሰዎች የሚያዩትን ነገር የማያዩትን ነገር ለውስጣቸው በግላቸው የሚያስረዳ ስለ እግዚአብሔር የሆነውን ነገር እርግጥና እውነት እንደሆነ የሚያረጋግጥና የሚያስረዳ ነገር ነው። በነገራችን ላይ በዓለማችን ውስጥ በጣም ብዙ ከሃዲዎች አሉ ኤቲስቶች የሚባሉ ግን ልባቸውን ጠጋ ብላችሁ ስትመረምሩ በዓለም ላይ ማንም ኤቲስት የለም። እግዚአብሔርን አለማመን የሚባል ነገር የደህንነት እምነት የተለየ ነው። ግን በህልውናው አለማመን የሚባል ነገር በሰዎች ዘንድ የለም። ውሸት ነው። ውሸታሞች ናቸው ኤቲስቶች እግዚአብሔር በልባቸውና በውስጣቸው እንደሚያምኑት የተለያየ አጋጣሚ ገልጧል። ለምሳሌ የአውሮፕላን አደጋ ሲነሳ ወይም ሲፈጠር አውሮፕላን ውስጥ ካሉ በጣም ብዙ መቶ የሚሆኑ ኤቲስቶች ውስጥ ሁሉም እግዚአብሔር አድነን ብለው ሲጮሁ ተሰምተዋል። የማምኑትን የለም የሚሉትን እግዚአብሔርን ሲጠሩ ተሰምተዋል እና ውሸት ነው። እማምኑ ሰዎች አለም ብለው ሲናገሩ ውስጣቸው ውሸት እንደሆነ እንድታውቁ ፈልጋለሁ። እና እምነት የሚባለው ነገር ግን እኔ እዚህ ጋ እንደ ማስረጃ ያስቀመጥኩት ልክ እንደ ቴሌቪዥን ያለ ነገር ነው ለነፍሳችን። አሁን ቴሌቪዥንን ታውቃላችሁ ሁላችሁም። ስለ ቴሌቪዥን ምንም መግለጫ መስጠት የለብኝም። አሁን እዚህ ክፍል ውስጥ እያለን ታውቃላችሁ። በዚህ በአየሩ ላይ ምኖች አሉ። ድምፆችና ምስሎች አሉ። እነዚህን ድምፆችና ምስሎች በዚህ በአይናችን ልናያቸው አንችልም። በጆሯችን ልንሰማቸው አንችልም። በፍጹም አንችልም። ግን አንድ ቴሌቪዥን እዚህ ጋር ብናስቀምጥ እና ኦን ብናደርገው ድምፆችንም ምስሎችንም ምን አድርጎ ያመጣልናል? ስቦ ያመጣልናል። ልክ እምነት የሚባለው ነገር እንደዚህ ነው። እምነት በህይወታችን፣ ሰዎች የማያዩትን ሰዎች የማይሰሙትን ሰዎች የማይገባቸውን፣ ግን ያለውን እግዚአብሔርን እንድንረዳውና እንድናውቀው ያደርገናል። ያለ እምነት እግዚአብሔርን ማወቅና ማየት መረዳት አይቻልም። ልክ እምነት እንደ ቴሌቪዥን ነው ማለት ነው። አሁን እዚህ ጋር ቴሌቪዥን ውስጥ አሁን ቤታችን የሚታዩ ምስሎችን እኔ ብንል አይናችንን ብንበለጥጥ ምንም ብናደርገው ልናየው አንችልም፣ ልንሰማቸውም አንችልም። እምነትም ከሌለን እግዚአብሔርን ልናውቅ ልንረዳው አንችልም ማለት ነው። ይሄ በጣም ቀላል ምሳሌ ነው። ስለዚህ እምነት የማይታየውን እግዚአብሔርን እንድናየው በመንፈስ የሚያደርግ በመረዳት የሚያደርግ ሰዎች የማይሰሙትን እግዚአብሔርን መጽሐፍ ቅዱስን ስናነብ እንድንሰማው የሚያደርግ አስደናቂ ነገር ነው። መንፈሳዊ ነው። እምነት ስጦታ ነው። የእግዚአብሔር ስጦታ ነው። የመንፈስ ቅዱስ ስጦታ ነው። ማንም ሰው ሃይማኖተኛ የሆነ ሰው ሁሉ እምነት አለው ማለት አይቻልም። እግዚአብሔር እምነትን በልባችንና በነፍሳችን ውስጥ ሲያስቀምጥ አንዱ የመንፈስ ቅዱስ ፍሬ ሆኖ በሕይወታችን ሲገለጥ ታወታላችሁ። እምነት የእግዚአብሔር ፍቅር በነፍሳችን ውስጥ የሚፈስበት የነፍስ መስኮት ነው። የእግዚአብሔር ፍቅር፣ የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት፣ የእግዚአብሔር እውቀት፣ የእግዚአብሔር ማዳን፣ የእግዚአብሔር ስልጣን በውስጣችን እንዲፈስ ያደርጋል። እምነት እምነት ኦ እምነት በጣም አስደናቂ ነገር ነው። የአብርሃም የጽድቅ ምክንያት እምነት ነበር። መጽሐፍ ቅዱስን ዘፍጥረት ምዕራፍ 15 ላይ ብታነቡ አብርሃምም ይላል በእግዚአብሔር አመነ ይልና ጽድቅም ሆኖ ተቆጠረለት ልክኛም እንደዚህ ነው ከእግዚአብሔር ጽድቅ የምናገኘው እግዚአብሔር አለ እግዚአብሔር ወደ እሱ የሚመጡትን ይቅርታ የሚጠይቁትን ይቅር ይላል ብሎ ወደ እግዚአብሔር መምጣትና ከእግዚአብሔር ይቅርታን በእምነት መቀበል እኛንም ጻድቃን ያደርገናል ሙሴ ከቤተ መንግስት ወጥቶ ከህዝቡ ጋር መከራን እንዲቀበል የሳበው ማግኔት እምነት ነበር እምነት በጣም አስደናቂ ነው። የያሪኮ ግድግዳ እስራኤላውያን ሰባት ቀን እንዲዞሩበት በእምነት እግዚአብሔር አዟቸው ያለምንም ማጉረምረም ሰባት ቀን ከዞሩ በኋላ ግድግዳው ከውስጥ ወደ ውጭ ሲፈርስ ተመለከቱ። ይሄንን ያደረገው እምነት ነበር። እምነት ኃይለኛ ነገር ነው። እምነት መንፈሳዊ ነገር ነው። አንድ ሌላ ነገር ልጨምርላችሁ። የአንበሶችን አፍ የዘጋ ልጓም ዳንኤል የነበረው እምነት ነበረ። ዳንኤል አንበሶች ጉድጓድ ውስጥ ተጣለ። እግዚአብሔር እንደሚያድነው ያምናል። ዳንኤል አንበሶች ጉድጓድ ውስጥ እንደተጣለ እግዚአብሔር የአናብስቱን አፍ የተራቡ አንበሶችን አፍ እንደ ልጓም ዘግቷቸው ዳንኤል ምንም ሳይሆን ሳይቧጭር እንዳደረ መጽሐፍ ቅዱሳችን ይናገራል። እምነት ፀሐይን ለ24 ሰዓታት እንድትቆም በአንድ ሰው ጸሎት ምክንያት አድርጓል። ምናልባት አላነበባችሁ ይሆናል። መጽሐፈ እያሱ ላይ ብትመለከቱ እያሱ ከእስራኤላውያን ጋር ሆኖ ከብዙ የተለያዩ መንግስታት ጋር በጦርነት ላይ ነበረና እና ጦርነቱ እንደተፋፋመ ፀሐይ መጥለቋ በጣም ጥሩ ስላልነበረ እያሱ ቆም ብሎ እግዚአብሔር ሆይ ዛሬ ይቺ ፀሐይ ሳትገባ እንዳለ ለሚቀጥለው 12 ሰዓት ትቀጥል ብሎ ጸለየ ፀሐይዋ እንዳለ ቀጠለች። እምነት ለ24 ሰዓት ፀሐይ እንድትበራ እንድትቀጥል የተፈጥሮን ሕግጋት ሁሉ የጣሱ ነገሮችን ማድረግ የሚያስችል ነገር ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ እናንተ ደቀ መዛሙርት፣ ሌሎችም ብዙ ሰዎች አሉ ወደ ኢየሩሳሌም ሲሄድ እና በለሲቷ አደርቃለች እና እምነት ቢኖራችሁ እናንተም እምነት እምነት እምነት ቢኖራችሁ በጣም አስፈላጊ ነገር ነው። እምነት ታላቅ ኃይል አለው። እምነት እግዚአብሔርን በህይወታችሁ እንዲሰራ የሚያደርግ ነገር ነው። ስለዚህ በእግዚአብሔር ክንድ ላይ ተደገፉ። እግዚአብሔር ላይ እረፍ በሉ። የእግዚአብሔርን መንግሥት እንደ ህፃን ልጅ ተቀበሏት። በእግዚአብሔር መንግሥትና በእግዚአብሔር ኃይል ታምናችሁ ቁሙ። እምነት ዓለምን፣ ኃጢአትን ድል እንድትነሱ ሰይጣንንም ደግሞ እንድታሳፍሩ ብርቱ አማኞች እንድትሆኑ ያደርጋቸዋልና። ስለ እምነት ይችን ገለጻ ከሰጠው በኋላ እምነትና ጸሎትን ያዋሃደውን ነጥብ ደግሞ በሚቀጥለው ነጥቤ ላይ ለማስረጽ እሞክራለሁ። እምነትና ጸሎት። ጌታችን ኢየሱስ ክርስቶስ በዚህ ክፍል ውስጥ ቁጥር 23 ላይ ምንድን ያለው? በእግዚአብሔር እመኑ። እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህንን ተራራ ተነቅለህ ወደ ባህር ተወርወር ቢል ይሆንለታል ብሎ ስለዚህ እላችኋለሁ፣ የጸለያችሁትንና የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁማል። ይህ በጣም ከፍተኛ እምነት ነው። ጌታ ኢየሱስ ክርስቶስ ስለ ጸሎት እየተናገረ ነው። እምነትና ጸሎትን አንድ ላይ አዋህዶ ነው አሁን እዚህ ጋ ያለው። እና በእምነት መጸለይ አስፈላጊ ነው። ማለት ጸሎታችን ግብዝነት የሌለበት፣ ጸሎታችን ከልብ የሆነ እውነተኛ የሆነ እግዚአብሔር የሚባለው አምላክ ልክ ለመጸለይ ስንቆም የሚሰማ የሚያይ ደግሞም የልባችንን መሻትና ፍላጎት የሚያዳምጥ ለእኛ ጸሎት መልስ ለመስጠት ዝግጁ የሆነ እንደሆነ አስበን እንድንጸልይ ነው ጌታ ኢየሱስ ክርስቶስ እዚህ ጋር እየተናገረ ያለው እና እንዳውም የሰጠውን ምሳሌ ማየት ጥሩ ነው። ማንም ማለት ያለው ነገር እንዲደረግለት በልቡ ቢያምን። ችግሮች አሉባችሁ። ምናልባት የኃጢአት ፈተና ችግር ሊሆን ይችላል። ያለማመን ራሱ ክፉ ያለማመን ልብ ችግር ሊሆን ይችላል። አንዳንድ የአይምሮ ጭንቀትና አንዳንድ ነገሮችን ከመስጋት በውስጣችን የሚረብሹ ሀሳቦች መምጣት ሊሆን ይችላል። እንደዚህ አይነት ችግር አለባችሁ። እኔ ልንገራችሁ በጌታ በኢየሱስ ክርስቶስ ላይ ባለ እምነት ቆማችሁ ይህንን ችግር ከውስጣችሁ ተነቅሎ እንዲጠፋ በእግዚአብሔር ፊት ብትለምኑ፣ በእምነት እግዚአብሔርን ብትጠይቁ ከውስጣችሁ ተነቅሎ ይጠፋል። እናንተም እፎይ ትላላችሁ። ሰላምና እረፍት፣ ደስታና እውነተኛ እርካታ ይኖራችኋል። ይህንን ነው ጌታ ኢየሱስ ክርስቶስ እየተናገረ ያሉ ማንም ያለው ነገር እንዲደረግለት ቢያምን እግዚአብሔር የለመንኩትን ልመና ሰምቶ ያደርግልኛል ብሎ በእግዚአብሔር ላይ እምነት ቢኖረው ግን አለ ጌታ ኢየሱስ። ጥርጥር ከውስጡ ቢጠፋ በልቡ ባይጠራጠር እና እንዳውም ምሳሌ ሰጠ። ይሄንን ተራራ አላቸው። የሚታወቀው ደብረ ዘይት ተራራ አካባቢ እንደሆኑ ነው። እና ደግሞ በአካባቢያቸው የሙት ባህር እንዳለ ነው እና አራት ሺህ ጫማ ያህል ትልቅነት ያለው ይሄ የደብረ ዘይት ተራራ፣ ይሄንን ተራራ ብድግ ብለህ ወደ ሙት ባህር ውስጥ ተወርወር ብትሉት ይሆንላቸዋል ነው ያለው ጌታ የሱስ። በእርግጥ እንደዛ አይነት ኢንተረስት ያለው ሰው እንደማይኖር አስባለሁ። በተለይ ስለ ሳይንስ፣ ስለ ተፈጥሮ እውነት የሚያቅ ሰው የደብረ ዘይት ተራራ አራት ሺ ጫማ ያህል ትልቅነት ያለው ነገር እዛ ባህር ውስጥ ቢጣል ሱናሚ ነው የሚያስነሳው። ሱናሚ የሚባል ነገር ታውቃላችሁ? ትልቅ የባህር መናወጥ ማዕበል አስነስቶ ብዙ ሰዎችን ሊውጥ ይችላል እና ጌታ ኢየሱስ ክርስቶስ ያለው እንደዚህ ተራራ ትልቅ፣ ግዙፍ፣ አስጨናቂ አስቸጋሪ ነገር እንኳን ቢኖርባችሁ እንኳን ቢኖርባችሁ በጌታ በኢየሱስ ክርስቶስ ባለው እምነት ይሄ እንዲነሳ በእግዚአብሔር ፊት ሳትጠራጠሩ የምትጠይቁ ከሆነ እግዚአብሔር ጸሎታችሁን ይሰማል። በጸሎታችሁ ውጤት እንዲኖራችሁ የምትፈልጉ ከሆነ ጌታ ኢየሱስ የሚለው እምነት ሊኖራችሁ ያስፈልጋል። በእግዚአብሔር ሁሉን ቻይነት፣ በእግዚአብሔር የእኛን ጭንቀት፣ ችግር፣ እንቆቅልሽ የማቃለል መልስ የመስጠት ፈቃደኛነት፣ በእግዚአብሔር ደግነት፣ በእግዚአብሔር መልካምነት በእግዚአብሔር የማይቻል ነገር እንደሌለ በማመን የምትጸልዩት ጸሎት እንደዚህ አምናችሁ የምትጸልዩትን ጸሎት ሁሉ ጌታ ኢየሱስ ክርስቶስ እንዲከናወንና እንዲደረግ ያደርገዋል። በእምነት ከእግዚአብሔር ፈቃድ ጋር ከእግዚአብሔር እውቀት ጋር የተጣመረ እምነትና ትገት ትጋት ቢኖራችሁ በእውነት የምትጸልዩት ሁል ጊዜ መልስ እንዲኖረው እንደ ፈቃዱ ጌታ ያደርጋል። ስለዚህ የዚህ ክፍል እምነትና ጸሎት የሚለው መደምደሚያ ሀሳቡ ምንድን ነው? ጌታ ኢየሱስ ክርስቶስ ያለው ቁጥር ነው። ቁጥር 24፣ ስለዚህ ይላችኋለሁ፣ አለ ጌታ ኢየሱስ፣ ደግሞ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ፣ ይሆንላችሁማል። ችግሬ፣ እንቆቅልሼ፣ ሀሳቤ፣ ፈተናዬ፣ ውጣ ውረዴ፣ አይምሮዬን የሚረብሸኝ አንዳንድ ጥርጥር እግዚአብሔር ሆይ፣ አስወግድልኝ ብዬ ቀርቤ ስጸልይ፣ የሰራዊቱ ጌታ እግዚአብሔር አባቴ ነውና ያስብልኛልና ከውስጤ የማያስፈልገውን ነገር አውጥቶ ይጥለዋል። ግን እኔ ምን ማድረግ ይገባኛል? እግዚአብሔር እንደሚያደርግልኝ ማመን፣ በእግዚአብሔር ኃይል፣ በእግዚአብሔር ችሎታ፣ በእግዚአብሔር አስደናቂ አሰራር ጥበብና ግሩምነት ማመን ይገባኛል። እና የእምነት ጸሎት ምን አለው ነው ጌታ ኢየሱስ ክርስቶስ እያለ ያለው ምንድን ነው? አለው ነው የሚለው ጥበቃ ሊኖረው ይገባል። አንዳንድ ሰዎች እኔ በዚህ ዘመን ብዙ ሰዎችን ታዝቤያለሁ። ሳይጸልዩ አንዳንድ ነገር ለማድረግ ይፈልጋሉ እና የሚፈልጉን ነገር ሳይሆን ይቀራል። ሳንጸልይ ትልልቅ ነገሮችን ለማድረግ የምናስብ ከሆነ የኛ ሀሳብ ከንቱ ነው ግብም የለውም ዓላማም የለውም። እግዚአብሔርም ከጎናችን አይቆም እና እግዚአብሔር ፊት ነገሮችን በሙሉ ብናቀርብ እግዚአብሔር እንደሚረዳን ደግሞ ብናምን እንደሚያደርግልን ደግሞ በእግዚአብሔር ብንታመን እግዚአብሔር የምንሰራውን እያንዳንዲቱን ስራ ምን ያደርግልናል? ይባርክልናል። የጸሎት መልሳችንን ይሰጣናል። እና መልስ ይመጣልኛል የሚል የጸሎት ጥበቃ ወይም ኤክስፔክቴሽን እንዲኖራችሁ ያስፈልጋል። መልስ አገኛለሁ፣ የሰራዊቱ ጌታ እግዚአብሔር ይሰማኛል፣ ስለዚህ ውጤት አያለሁ በጸለይኩት ጸሎት የሚል በጌታ ላይ የሚታመን የታመነ ልብ ይሁንላችሁ እያለ ነው ጌታ ኢየሱስ ክርስቶስ እየተናገራለሁ ለደቀ መዛሙርቱ። ይሄ ትምህርት በጣም አስፈላጊ ነበር ለእኔና ለእናንተም፣ አሁን በተለይ ባለንበት ክፉ ዘመን እጅግ በጣም አስፈላጊ ነው። እንደምታውቁት አሜሪካ ውስጥ ማጭበርበር እንደ ልብ ነው። የማጭበርበር ዓለም ውስጥ ነው ያለ ነው እና በዚህ የማጭበርበር የማታለል ዓለም ውስጥ በደህንነት በጥበቃ ለመኖር የምትፈልጉ ከሆነ በየለቱ ሊጠብቃችሁ የሚችለው እግዚአብሔር እጅ ላይ ራሳችሁን ጣሉ። ሳትጸልዩ በፍጹም አትውጡ። በእግዚአብሔር ሳታምኑ በዚህ ምድር ላይ አትንቀሳቀሱ። ምክንያቱም እግዚአብሔር ሊጠብቃችሁ ፈቃደኛ እና ዝግጁ ነው። እና የሚቀጥለው ርዕሴ አሁን እያብራራው ነው የሚሄደው ነው ያልኳችሁ፣ ለጸሎት ውጤት ጠቃሚ መርሆ የሚል ንዑስ ርዕስ አለኝ። ጸሎታችሁ ውጤት እንዲኖረው ትፈልጋላችሁ በዚህ ምድር ላይ ጌታ ኢየሱስ ክርስቶስ ከዛ ቀጥሎ ቁጥር 25 ላይ ያለውን ነገር ስሙ። ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁም ኃጢአታችሁን ይቅር አይላችሁም። ለጸሎት በቆማችሁ ጊዜ ብሎ ጌታ ኢየሱስ ክርስቶስ አሁን ስለ ጸሎትና ስለ እምነት እየተናገረ በእምነት የምትጸልዩ ጸሎት ውጤት እንዲያመጣ ትፈልጋላችሁ። ኦፍ ኮርስ ትፈልጋላችሁ። እንደዛ ከሆነ ለጸሎት በቆማችሁ ጊዜ ማለት፣ ልክ በጸሎት በምትቀርቡበት ጊዜ በእግዚአብሔር ፊት የሚልን ሀሳብ ነው እያቀረበ ያለው። እና እኔ እዚህ ጋ እንደው ላይምሯችን ሀሳብ ያህል በጸሎት በምንቀርብበት ጊዜ በተለያየ መንገድ ልንቀርብ እንችላለን። አንዳንዴ በመንበርከክ እንቀርባለን፣ ጥሩ ነው። ቆመን ደግሞ እንጸልያለን። ተቀምጦም እንኳን መጸለይ ይቻላል። ግን እዚህ ጋ የደረደርኩላችሁ ጥቅሶች አሉ አንደኛው ዘፍጥረት ምዕራፍ 18 ቁጥር 22 ነው። ይሄ በጣም የታወቀ የጸሎት የብሉይ ኪዳን የጸሎት ክፍል ነው። አብርሃም በእግዚአብሔር ፊት የጸለየውን ጸሎት ነው እና አብርሃም በማለዳ ቆሞ በእግዚአብሔር ፊት ይጸልይ እንደነበረ ይናገራል። አንደኛ ሳሙኤል ነው፣ እዚህ ጋ አንደኛ ሳሙኤል ምዕራፍ 1 ቁጥር 26 ላይ ሃና በዚ በካህኑ በኤሊ ፊት ስትጸልይ ቆይታ ባለፈው ዓመት አሁን በዚህኛው ዓመት ስትመጣ ልጅ ይዛ መጥታ በካህኑ ፊት ቆማ አምና ፊት ቆሜ ስጸልይ የነበርኩት ስለ ልጅ ስጸልይ የነበርኩት ሴት ነኝ ብላ ቆማ ትጸልይ እንደነበረች ይናገራል። አንደኛ ነገሥት ምዕራፍ 8 ቁጥር 22 ም ላይ ሰለሞን ቆሞ ይጸልይ እንደነበረ፣ ነህሚያ ምዕራፍ 9 ቁጥር 1 እስከ 4 ነህሚያ ቆሞ ይጸልይ እንደነበረ ይናገራል እና ጌታ ኢየሱስ ክርስቶስ እነዛን ሐሳቦች ይዞ ነው ለጸሎት በእግዚአብሔር ፊት በቆማቸው ጊዜ ቆማችሁ ምናልባትም አንገታችሁን ዝቅ አድርጋችሁ ይሆናል። እግዚአብሔርን በመፍራት እግዚአብሔርን በማክበር ሐሳባችሁን ለመሰብሰብ ዓይናችሁን ጨፍናችሁ ሊሆን ይችላል። እንደዛ በቀረባችሁበት ጊዜ ገና አፋችሁን በጸሎት ሳትከፍቱ በሰማይ ያለው አባታችሁ ኃጢአታችሁን ይቅር እንዲላችሁ እናንተ መጀመሪያ ገና እንደ ቆማችሁ የመጀመሪያው ጸሎታችሁ ሰዎችን ይቅር ማለት መሆን አለበት ብሎ ነው የሚናገረው። የይቅርታ የምህረት ልብ ይኑራችሁ። በማንም ላይ በማንም ላይ ጌታ ኢየሱስ ክርስቶስ በባል ይሁን በሚስት፣ በልጅ ይሁን በወንድም፣ በእህት ይሁን በእህት፣ በማንም ላይ በጎረቤት ይሁን በአካባቢ ሰዎች፣ በማንም ላይ አንዳች ቢኖርባችሁ፣ ቅሬታ ቢኖርባችሁ፣ ቂም ቢኖርባችሁ ልባችሁ ቅር የተሰኘበት ነገር ቢኖር ይቅር ማለት አለባችሁ። በጸሎት በቆማችሁ ጊዜ እግዚአብሔር ይቅር እንዲላችሁ የምትፈልጉ ከሆነ መጀመሪያ ይቅርታ መጠየቅ አለባችሁ፣ ጸሎታችሁን ለማቅረብ። ከዛ በኋላ ልመናችሁን ታቀርባላችሁ። ይቅርታ ሳታገኙ ወደ ሌላ ልመና መሄድ አትችሉም። ስለዚህ ይቅርታ ደግሞ ለማግኘት የጸሎት ጠቃሚ መርሆ ሰዎችን ይቅር ማለት አለባችሁ። ውጤታማ ጸሎት የፍቅር ልብን የሚጠይቅ ጸሎት ነው። ውጤታማ ጸሎት እና በእውነት የሚጸለይ ጸሎት ይቅር ለማለት ዝግጁና ናፋቂ መሆን አለበት። ብዙ ሰዎች የይቅርታ ልብ የላቸውም። አንድ ነገር ከነከሱ ወይም አንድ ነገር ላይ ከመረዙ ዘመናቸውን ሁሉ በመመረዝ ነው የሚቀጥሉት። ዛሬም ነገም አመቱን በሙሉ አስር አስራ አምስት አመት ገና የተረሳ ሰዎች እንኳን የረሱትን ነገር በማስታወስ ውስጣቸው ሲረበሽ፣ ሲመረዝ፣ ሲበላሽ እታያላችሁ። እግዚአብሔር እንዲህ አይነት ህይወትን አልሰጠንም። እንዲህ አይነት ልብ ከሌላው ከሌለን ከእግዚአብሔር ዘንድ ይቅርታ ለመጠየቅ መብት አይኖረንም። በምንም አይነት መንገድ ለመጸለይ ሰዎች እጸልያለሁ ሊሉ ይችላሉ። ሀያ አራት ሰዓት ተንበርክከው በኢየሱስ ስም እያሉ እየጮሁ ግን ቂም በውስጣቸው እስካለ ድረስ እግዚአብሔር የሚባለው አምላክ አይሰማቸውም። እኔ ይሄ የራሴ ሀሳብ አይደለም፣ የምነግራችሁ የራሴ ፍልስፍና አይደለም። ማቴዎስ ወንጌል ምዕራፍ ስድስት ላይ ጌታ ኢየሱስ ክርስቶስ ስለ ጌታ ጸሎት አስተምሯል። ማቴዎስ ወንጌል ምዕራፍ ስድስት ላይ ስለ ጌታ ጸሎት አባታችን ሆይ ስለሚለው ካስተማረ በኋላ ጌታ ኢየሱስ ክርስቶስ ያንን ትምህርት ልክ እንደጨረሰ የተናገረው ነገር ቢኖር ይሄንን ነው። ምን አለ መሰላችሁ? አሕዛብ በመናገራቸው ምክንያት ብዙ እንዲሰሙ ይመስላቸዋል ረጅም ጸሎት በመጸለያቸው፣ እንደዛ አይደለም አለና አባታችን ነው የሚለውን ጸሎት ከጨረሰ በኋላ ደግሞ የበደሉን ይቅር እንደምንል በደላችንን ይቅር በለን፣ ከክፉ አድነን እንጂ ወደ ፈተና አታግባን፣ መንግሥት አንተናትና ሀይልም ክብርም ለዘላለሙ አሜን በሉ ካለ በኋላ ለሰዎች ኃጢአታቸውን ይቅር ባትሉ፣ ይሄ ሁሉ ጸሎት ተጸልዮ እኮ ነው የሰማዩ አባታችሁ እናንተን ደግሞ ይቅር አይላችሁም። የሰዎችን ኃጢአት ይቅር ባትሉ አባታችሁም ከኃጢአታችሁ ይቅር አይላችሁም እና ይሄ ጌታ ኢየሱስ ክርስቶስ የተናገረው ነገር ነው። እና የጸሎት ጠቃሚ መርሆኑ በጸሎታችን ምድርን ማናወጥ የምንፈልግ ከሆነ ቤተሰባችን፣ ዘራችን፣ ትውልዳችን፣ አገራችን እንድትባረክ የምንፈልግ ከሆነ የእኛም ህይወት፣ የእኛም ኑሮ፣ የእኛም ሰላም፣ የኛም ደስታ እንዲበዛ የምንፈልግ ከሆነ እግዚአብሔር በእጆቹ እጁን እየጫን እንዲባርከን የምንፈልግ ከሆነ ይቅርታ አስፈላጊ ነው። እናንተ ይቅር ባትሉ አለ ጌታ ኢየሱስ የሰማዩ አባታችሁ ይቅር አይላችሁም። የበደሉንን ሰዎች የበደልናቸውን፣ አይደለም የሚለው የበደሉንን ሰዎች ነው። እኛ የበደልናቸው ሰዎች ካሉ ኦፍኮርስ ይቅር ማለት ይገባናል፣ ይቅርታ መጠየቅ አለብን። ግን የበደሉንን ሰዎች ነው የሚለው። እኛ ምንም ሳናደርጋቸው፣ ምንም ሳንበድላቸው፣ ደጃቸው ሳንደርስ፣ እኛን በድለውን ቢሆን እንደ በደሉን የምናውቃቸውን ሰዎች አነፍንፈን ይቅርታ መጠየቅ አለብን። ኤፌሶን ምዕራፍ አራት ቁጥር 32 ላይ ሐዋርያው ቅዱስ ጳውሎስ ይህንን ተናግሯል። እግዚአብሔር በክርስቶስ ይቅር እንዳላችሁ እናንተ ደግሞ እርስ በርሳችሁ ይቅር ተባባሉ። በማንም ላይ ምንም ቢኖርባችሁ ይቅር በሉ። ጌታ ኢየሱስ ክርስቶስ ይህንን አድርጎታል። ሉቃስ ወንጌል ምዕራፍ 23 ቁጥር 34 ን እዚህ ጋር ጽፌዋለሁ። ጌታ ኢየሱስ ክርስቶስ በመስቀል ላይ እንዳለ አንዳንድ ሰዎች ቀና እያሉ ይሰድቡት ነበር፣ ይተፉበት ነበር። መስቀል ላይ ተሰቅሎ እና ይሄ ራሱን አዳኝነኝ ብሎ የተናገረ ነው ግን ራሱን የማያድን ምስኪን ተራ ይኸውና፣ መጨረሻው እንደዚህ ነው እያሉ ሲናገሩ በነበረበት ጊዜ አባት ሆይ የሚያደርጉትን አያውቁም እና ምን በላቸው ነው ያለው? ይቅር በላቸው። ማንም ላይ አንዳች ነገር ቢኖርባችሁ ይቅር በሉት። እስጢፋኖስን ደግሞ እዚጋ አቅርቤላችኋለሁ አቅርቤላችኋሉ ሐዋርያ ሥራ ምዕራፍ 7 ቁጥር 60 ላይ እስጢፋኖስ ምዕራፍ 7 ላይ የእግዚአብሔርን አገልግሎት እያገለገለ አይሁዳውያን ይዘውት ወደ ሰባው ሽማግሌ የአይሁድ ሸንጎ ወሰዱት እና እዛ አይሁድ ይከሱሃል የምትናገረው ነገር ካለ ብሎ ሲናገር መንፈስ ቅዱስ በላዩ ላይ ነበረ። የእግዚአብሔር መልአክ የመሰለ ፊት እንኳን ፊቱ ተለውጦ ነበረ። ግን ሊገሉት ስላሰቡ ወስደው በድንጋይ ሊወግሩት ሲሉ በድንጋይ እየወገሩት እየወገሩት ጌታ ሆይ ይህንን ኃጢአታቸውን ምን አታደርግባቸው አትቁጠርባቸው፣ ነበር ያለው። እኔ ክርስትና ከዚህ ካነሰ ክርስትና አይደለም ነው ምለው። እስጢፋኖስ ይህንን አድርጎታል። ተሰብስበው በድንጋይ ቀጭ እያደረጉት፣ ደሙ ፍንጥቅጥቅ እያለ እዛ ጋር አባት ሆይ የሚያደርጉትን ይህንን ነገር አትቁጠርባቸው። የክርስቶስ መንፈስ የእግዚአብሔር መንፈስ የይቅርታ መንፈስ ነው። የቂም የቂመኝነት፣ የመመረዝ የመርዝ መንፈስ አይደለም። ስለዚህ ለጸሎት ጠቃሚ መርሆ እንድታገኙ የምትፈልጉ ከሆነ ይሄ ክፍል ጌታ ኢየሱስ ክርስቶስ ያስቀመጠው በጣም ጠቃሚ መርሆ ነው። ይሄ በእርግጥ በፍቅር መመላለስ ተብሎ በኤፌሶን መጽሐፍ ላይ የተገለጸው ነው። ክብር ሁሉ ለእግዚአብሔር ይሁን። የማጠቃለያ ነጥቦች አሉኝ መጨረሻ ላይ ይሄ ከቁጥር አስራ ሁለት እስከ ቁጥር 14 እንደገና ደግሞ ከቁጥር 20 እስከ ቁጥር 26 ያለው የማርቆስ ወንጌል ምዕራፍ 11 በጣም አስደናቂ ነገሮችን ነው የሚያሳየን። እና አራት የማጠቃለያ ነጥቦች ለማንሳትና ወደ መደምደሚያ ለመምጣት እፈልጋለሁ። አንደኛ ፍሬ ቢስነት እርግማንን ይጠራል የሚል የማጠቃለያ ነጥብ አለኝ። እንዳያችሁት ጌታ ኢየሱስ ክርስቶስ በለሷ ዛፍ ጋር ሄዶ ነበር፣ ፍሬ አላገኘባትም። እኛን ቢጎበኘን መንፈሳዊ ፍሬ እንዳለብንና እንደሌለብን ሊጎበኘን ቢመጣ መንፈሳዊ ፍሬ የጸሎት፣ የታዛዥነት፣ የፍቅር፣ ይቅር የማለት እና እንደ እግዚአብሔር ቃል የመሄድ የእግዚአብሔርን ቃል የማንበብ እውነተኛ የክርስትና ህይወት በማሳየት መመላለስ ፍሬ ይታይብናል ወይ? ፍሬ ቢሶች ከሆንን እርግማንን ያመጣል። አይሁዶች በፍሬ ቢስነት በመኖር የተሰጣቸውን ኃላፊነት በመጣል እግዚአብሔራዊ ያልሆነ እንቅስቃሴ ውስጥ በመግባታቸው እስካሁን ድረስ ተረግመዋል። ስለዚህ ፍሬ ቢስነት ካላችሁ በእውነት በጌታ ፊት እንድትጸልዩ እግዚአብሔር ፍሬያማ ሕይወት እንዲሰጣችሁ መለመንና መጸለይ ይገባችኋል። ሁለተኛ እውነተኛ እምነት የጸሎት መልስን ያመጣል። እዚህ ምዕራፍ 11 ቁጥር 20 እስከ 23 በእግዚአብሔር ቃል ኪዳን፣ በእግዚአብሔር ተስፋ፣ በእግዚአብሔር እውነት፣ በእግዚአብሔር ቃል እንደ እግዚአብሔር ሐሳብ በእግዚአብሔር ላይ በመታመን የምንጸልየው ጸሎት ውጤት ያመጣል እና ጸሎት ለውጤት ነው የሚጸለየው። ዝም ብሎ ለጸሎተኛ ለመባል የሚጸለይ ከሆነ ዋጋ ቢስ ነው። ስለዚህ ጸሎታችንን ውጤታማ እንዲሆን እምነት እንዲኖረን ያስፈልጋል። ሶስተኛ፣ ለጸሎት ስንቆም በቅድሚያ የይቅርታ ልብ ሊኖረን ይገባናል። የበደሉን ይቅር ማለት፣ ቂመኝነት ከውስጣችን ማውጣት፣ ሰዎች ሰዎች መሆናቸውን አውቀን ይቅርታ ማድረግ ይገባናል እና ይህ ይቅር እንድንባል ብቻ ሳይሆን ጸሎታችንም እንዲሰማ የሚያደርግ ነገር ነው። ይቅር እንድንባል ብቻ አይደለም። ጸሎታችን ለብዙ ነገር መጸለይ ያለብን እኔ አምናለሁ። ለብዙ ነገር መጸለያ አለብን። እዚህ ሀገር ላለው ህይወት መጸለያ አለብን። ላለን ህይወት እግዚአብሔር ህይወታችንን እንዲለውጥ እንዲያስተካከል፣ እንደ ፈቃዱ በ በጠራን መሰረት እንድንኖር መጸለይ አለብን። የምንማር ለትምህርታችን መጸለይ አለብን። ለአስተማሪዎቻችን መጸለይ አለብን። በጣም ክሩክድ የሆኑ በጣም ክፉ የሆኑ አስተማሪዎች አሉ ሰይጣን የሞላባቸው እና ለአስተማሪዎቻችን መጸለይ አለብን። ለአለቆቻችን ሰራተኞች መጸለይ አለብን። በሁሉ አቅጣጫ መንገድ ላይ ስንነዳ ጎናችን ለሚነዱ ሰዎች መጸለይ አለብን። እጅግ በጣም የተረገሙ ሰዎች መንገድ ላይ እንዳሉ ማወቅ ይገባናል። እነዚህ ሁሉ ጸሎቶቻችን እንዲሰሙ የምንፈልግ ከሆነ የይቅርታ ልብ በቅድሚያ ሊኖረን ይገባል። አራተኛ በክርስትናችን ደስተኞችና የጌታ በረከት ያለብን እንሆናለን። እነዚህን ነገሮች የምናደርግ ከሆነ ደቀ መዛሙርቱ በእነዚህ ፕሪንስፕሎች ምን እየተደረጉ ነበረ? በየቀኑ እየተገነቡ እየተገነቡ እየተገነቡ በየአጋጣሚው ጌታ ኢየሱስ ህይወታቸውን የሚቀርጽ የስነ ምግባር ህይወታቸውን የሚያስተካከል፣ የእምነት ህይወታቸውን የሚገነባ፣ እግዚአብሔርን የማወቅና የማየት መንፈሳቸውን ጥርት የሚያደርግ ነገሮችን ነበር የሚያደርገው እና እነዛን ነገሮች እየዋጡ በነዛ ይመላለሱ ነበረ። እውነተኛ ክርስትናን የምንኖር ሰዎች ልንሆን የምንችለው ልክ እንደ እግዚአብሔር ቃል ስንሆን ነው። አቤቱ ጌታ ይርዳን። እንደ ቃሉ የሚያደርገን እግዚአብሔር ይመስገን።